የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ጾም ዛሬ ለጀመራችሁ ምዕመናን እንኳን አደረሳችሁ። አቶ ዓለሙ አጋን ወይም መጋቤ ስብሐት ዓለሙ አጋን ይዘናል ለምሽቱ ሌሎችም በርካታ ዘገባዎችና ቅንብሮችም አሉን። በ19 በ22 በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ነሐሴ 1 2008 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጽዮን ግርማና ሰለሞን አባተ ነን። ምሽቱን አብረናችሁ ምንቆየው። በመጀመሪያ ወደ ዜናው እንግባም። ኦሮሚያ ውስጥ በተካሄዱ ግጭቶች በትናንትናና በዛሬ መካከል ሰላሳ ስድስት ሰው ተገድሏል ሲሉ የኦሮሞ ፌዴራሊስት ኮንግረስ መሪ አስታውቀዋል። በሌላ በኩል ደግሞ በባህር ዳር በተካሄደው የተቃውሞ ሰልፍ በአማራ ክልል ከተማ 27 ሰው መገደሉንና 50 ሰዎች መቁሰላቸውን ቪኦኤ ያነጋገራቸው የአይን እማኞች ተናግረዋል። በአካባቢው ለብዙ ዓመታት ሲንቀሳቀስ የቆየው የመላ ኢትዮጵያ አንድነት ድርጅት መንግሥት የኃይል እርምጃ መውሰድ እንዲያቆም አሳስበዋል። የተገደሉት ቁጥር ሰባት መሆኑን የገለጹት የአማራ ክልላዊ መንግስት ቃል አቀባይ ለጠፋው ሕይወት እና ለደረሰው ጉዳት ተጠያቂዎቹ የውጭና የውስጥ ፀረ ሰላም ኃይሎች ናቸው ብለዋል። እስክንድር ፍሬው ዘገባ አለው። ከአዲስ አበባ የአማራ ክልል ርዕሰ ከተማ በሆነችው ባህር ዳር ነዋሪ የሆኑ የአይንማኝ ለአሜሪካ ድምፅ እንዳስረዱት በዛሬው ሰልፍ ሀያ ሰዎች ተገድለዋል፣ ሀምሳ የሚሆኑ ቆስለዋል።

ከጎንደር የመጥመት ሞቱ ልጆች ያሉ ከአዲስ ዘመን እንዲሁም ስራቸ ያልተገኛል መታወቂያ የሌላቸው ምንም መረጃ የሌላቸው ማለት ነው። የዓይን እማኙ እንዳብራሩት ዛሬ በባህር ዳር ከተማ የተካሄደው ሰልፍ ቁጥሩ ከፍተኛ የሆነ ሕዝብ የተሳተፈበት ነው። ቁጥሩን እንዲገምቱልኝ ጠይቄያቸውም፣ በህይወቴ እንደዚህ አይነት የተቃውሞ ሰልፈኛ ቁጥር አይቼ አላውቅም ብለዋል። ለዚህ ምክንያቱም ከአጎራባች ወረዳዎችና ከሌሎችም አካባቢዎች የመጡ ተሳታፊዎች መቀላቀያቸው እንደሆነ ገልጸዋል። ከጠዋቱ አስራ ሁለት ሰዓት እስከ አራት ሰዓት በመስቀል አደባባይ የተለያዩ መፈክሮችን ሲያሰማ መቆየቱን አመልክተዋል ሰልፈኛው። ከጎንደር የመጡ ሰልፈኞች ወደ ባህር ዳር እንዳይገቡ ተከልክለዋል የሚል መረጃ መሰራጨቱ ግን ሰልፈኛው መስቀል አደባባይ ለቆ ኮበል ወደ ተሰኘው ስፍራ ማምራቱን ጠቅሰዋል። ኮበል ከፍተኛ የመንግስት ባለስልጣናት ቆይታ የሚያደርጉበት እንደሆነም አስታውሰዋል።

በኋላ ዘካኝ ፍቅር ማሰች አለም በጣም ከባድ ነው የነበረው አለም ሰው ቀርቦ የተለያየ ነገር ቀረፃ ለማድረግ ቀርቶ የዘለለዛ አካባቢ ያለውን ነገር ለማየት በጣም ከባድ ነው የነበረው። በዛሬው የባህር ዳር ሰልፍ ሀያ ሰዎች ስለመገደላቸው መረጃ እንዳገኘ የጠቀሰው የመላው ኢትዮጵያ አንድነት ድርጅት መያድ መንግስትን ተጠያቂ አድርገዋል። የሀይል እርምጃ ከመውሰድ እንዲቆጠብም አሳስቧል። የፓርቲው ምክትል ፕሬዚዳንት ሙልጌታ አበበ ይህንኑ ነው የተናገሩት አሁን እየተወሰደ ያለው እርምጃ እጅግ በጣም የሚያሳዝን ነው። መያድም አድምቆ የሚያውዘውም ነገር ነው። መወሰድ የለበትም የሀይል እርምጃ እንዲህ አይነት እርምጃዎች የህዝብን ጥያቄ የህዝብ የማንነትን ጥያቄ መልስ መስጠት በጠረጴዛ ዙሪያ በህጋዊ መንገድ ማነጋገርና ህዝቡን ማሳመን እንጂ እየተወሰደ ያለው የሀይል እርምጃ ምንድነው መፍትሄ የሚሆን አይደለም። በዚህ መንገድ የሚቀጥም ከሆነ ሀገሪቱ ወዳልተጠበቀ ሁኔታ ነው እያመራች የምትሄደውና አቶ የአማራ ብሔራዊ ክልላዊ መንግስት ግን ለጠፋው ህይወት ተጠያቂውን ያደራጁ ሀይሎች መሆናቸውን አስታውቋል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምፅ ሲናገሩ እንቅስቃሴዎቹ ሰላማዊ ሁኔታን በመበጥበጥና እና ህገ መንግስትን በመርገጥ ህገ መንግስታዊ ስርዓትን በሀይል ለመጣል የሚደረጉ ናቸው ብለዋል። የእነዚህ እንቅስቃሴዎች ባለቤትም በውስጥም በውጭም ያሉ ሀይሎች እንደሆኑ ተናግረዋል። የሰው ህይወት የጠፋውም መንግስት ሀገሪቱን የመጠበቅና ህግን የማስከበር ስራውን ሲሰራ ነው ባይ ናቸው። ፈንጅም የታጠቁ እና ቦምብ የሚወረወሩ ከሰልፈኛው ጋር ተሳታፊ የነበሩ ወገኖች ነበሩ። በዚህም የፖሊስ ኃይላት ኃይሎች ላይም የቦምብ ጥቃት ተፈጽሟል። የቀድሞ የጦር ጉዳተኞች ማቋቋሚያ ተቋም ነበረ ሰባት መሆኑን የገለጹት የአማራ ክልል ቃል አቀባይ ሁኔታው አሳዛኝ መሆኑን ገልጸዋል። ዛሬ በሰሜን ጎንደር አልፋ ወረዳ ሻውራ ከተማ በተካሄደ ተመሳሳይ የተቃውሞ ሰልፍ አንድ ሰው መገደሉን ሁለት ደግሞ መቁሰላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ከጠዋት ጀምሮ የተካሄደው የተቃውሞ ሰልፍ በኃይል እርምጃ የተበተነውና ጉዳትም የደረሰው ከቀኑ ዘጠኝ ሰዓት ላይ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ግን ሰማያዊ ፓርቲ ዛሬ እዚያው ባህር ዳር ላይ ለመካሄድ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን ትናንት ዘግበን የነበረ ሲሆን በሰልፉ ላይ ተገኝቻለሁ ካሉ የባህር ዳር ነዋሪዎች አንዱ የሆኑ ሰው ማምሻውን ከአዲሱ አበበ ጋር ባደረጉት ቃለ ምልልስ የፓርቲው መሪ መግለጫውን ለምን እንደሰጡ እንዳልገባቸው ተናግረዋል። በጣም ነው እንደዚህ ይወጣል ብዬ በታሪክ አልጠበቅኩም። የነበረ ሊወጣ እንደሚችል እገምታለሁ እያየሁት ነበረ መንፈሱን ዓርብና ቅዳሜ በደንብ ተንቀሳቅሽ አይቸው ነበረ። ህዝቡ ባንዲራ እያዘጋጀ ነበረ። ባነር ጥቅስ፣ ምን ይዞ መውጣት የሚገባውን ነገር እርስ በርሱ ኮሚቴ እያደራጀ ያለውን በሰላማዊ መንገድ ጀምሮ እስከ መጨረሻዋ በሰላማዊ መንገድ ለማጠናቀቅ የራሱን ኮሚቴ እየፈየመ እንቅስቃሴ እያደረገ ነበረ። እንዴት ከምን ተነስቶ አይካሄድም፣ እንዳለ እኔ ራሱ ጋር ገብቶኛል። ምናልባት እናንተ ሚዲያ ሰምቼው ነበር። አዎ መንግስት ከለከለን የሚል አዝማሚያ ነው። ከአቅም በላይ በሆነ ምክንያት ነው ያሉት እና የእሳቸው አነጋገር ህዝቡን ከመውጣት አላገደውም ነው እርስዎ የሚሉኝ? እዙን እንዲያውም ገንፍሎ እንዲወጥ አድርጎታል ብዬ ነው ማስበው። ምክንያቱም እኔ በጥምቀትም በተለያዩ በዓላት ባህር ዳርም ጎንደርም ብዙ ጊዜ እገኛለሁ። የጥምቀትን በዓል ወጥ ውያ አውቃለሁ። ጎንደርም ባህር ዳር እንደዚህ ህዝብ ወጥቶ አይቻል አቅም እኔ ከዋናው መንገድ ውጭ ያሉ ቅያስ መንገዶች ሁሉ ሳይቀሩ ነው ጠቅላላ በህዝብ የፈጥሮጠቃለ ስንት ይሆናል ህዝቡ በእርሶ ግምት? በጣም ብዙ ነው። እኔ እንግዲህ ዘጠና ሰባት ምርጫ ላይም አዲስ አበባ ታገኝቻ ቃለው። ጎንደሩን አይቻለው። በጣም በቃ ባህር ዳር እኔ ሆኖ አይቻል አቅም በጣም ብዙ ነው። ከመሀል ከተማ ፓፒረስ ድረስ ነው ዳር እስከ ዳር የተጥለቀለቀው እና መተንፈሻ ቦታ እንኳን አልነበረም። ጠጠር የምጥልበት ቦታ የለም የነበረ አዲሱ በቃ እንደዚህ ህዝብ ህዝብ እንኳ አልቀረም። በጸጥታ አስከባሪዎች በኩል ምን እንቅስቃሴ ታይቷል? አሁን ወደ መጨረሻ ላይ ያው ረብሻው ሲፈጠር ሰዎች ሞተዋል፣ ብዙ ሰዎች ቆስለዋል። የሞተ ሰው እርስዎ በእርግጥ አይተዋል? አዎ አይቻለሁ፣ አንትቻለው። ስንት ሰውችንም ቁስላቸውን በጨርቅ እየቀደድን አስረንላቸዋል። ስንት ሰው ሞተ? እኔ ባይኔ ወደ አራት ሰው ሞቶ አይቻለሁኝ፣ ግን ቁስለኛው ብዙ ነው። በአምቡላንስ የጫነው በጣም ብዙ ነው፣ ወደ ሀያ ሰው በላይ ነው። አምቡላንስ ውስጥ እኔ እንኳን ቁሜ ጫ ነው በምን ያህል የሚገኙ ናቸው። ሞቶ ያሏቸው ሰዎች ወጣቶች ናቸው። ወጣት ነው በብዛት ከሀያ አምስት ዓመት እስከ ሰላሳ አምስት እንደዚህ ባለ ገደብ ውስጥ ነው። ምን ፈጠረው ብጥብጡን ጠቡን? የተፈጠረው ነገር እንግዲህ እንዴት መሰለህ፣ ያው ወጣቱ በሙሉ አረንጓዴ፣ ቢጫ፣ ቀይ ባንዴራ ነው የያዘው። መሀል ላይ ያለው የሰማያዊው መስመር ያለበትን ባንዴራ እሱን እያወረደ አረንጓዴ፣ ቢጫ፣ ቀይ ባንዴራ ስንሰቅል ነው የዋልነው። መንግስት እውቅና የሰጠውን ባንዴራ ትታችው? አዎ ይህ ባንዴራ እኛን አይወክልም። የስድስት ስልሳ ስድስት የሰይጣን ምልክት ነው። መሀል ላይ ያለው ምልክት እና ብጥብጡ ምን ፈጠረው? በምን ምክንያት ተነሳሉኝ? ችግሩ እዛ አባይ ማዶ ስንደርስ ከጎንደር የመጣ ሀይል ነበረ። ባህር ዳር መግቢያ ጋር ሲደርሱ አባይ ማዶ ይባላል። ከዛ ወደዚህ አላሳልፋቸው አሉ። እዛው በር ላይ የነበረ ጥበቃ ጥይት ተኮሰ። ጥይት ተኮሰ እና ሶስት ሰዎችን አቆሰለ። በዚህ ሳንስ ያ ነው የቀሰቀሰው። አዎ ከዛ በኋላ በቃ ከቁጥጥር ውጭ ሆነ። ጓደኞቹ ሲወድቁበት፣ አባላቶች የኛ ጓደኞች ሲወድቁ በቃው ይጠብቃቸው የነበሩ መኪኖች ነበሩ። የምን ነበሩ? የያዘ በሳት ማንቃጠር ጀመር። መኪኖች ተቃጠሉ። አንድ መኪና ተቃጥሏል። የግለሰብ መኪና ነው። ታርጋውን አላየሁትም። ቁሞን ያየሁት ገልባጭ መኪና ነው። ህዝቡ በስንት ሰዓት ተበተነ? በኋላ አቶ አብራ በቃ አሁን ነው እንግዲህ ሁሉም ሰው ዝናቡ መጣ። ከዛ በኋላ መበታተን ሲጀምር ልዩ ሀይሉ ምኑም በየቦታው ጥይት መተኮስ ሆነ። ባለስልጣናት ነበሩ እዛ በስፍራው። ምክር ቤቱ ጋር መስኮት ከፍተው ከፍተው እናያቸው ነበረ። መለየት አልቻለም፣ ግን ከላይ ከፎቁ ላይ ምናልባት ሰልፉ ማለ ተብሎ ስለታሰበ የገቡ ይመስለኛል። ሰልፈኛውን ለማነጋገር ወይም ጥያቄ ለመመለስ የሞከረ ባለስልጣን ምንም ክራም ምንም አላደረጉም፣ ምንም። ይህ በእንዲህ እንዳለም የሰማያዊ ፓርቲ ምክትል ሊቀመንበር መሆናቸውን ገልጸውለት ወደ ነበሩት ወደ አቶ ነገሰ ተፈረደኝ አዲሱ ዛሬም ማምሻውን ደውሎ ነበር። ባህር ዳር ሰልፍ የወጣው ሰው ቁጥር ከጎንደሩም ሳይበልጥ እንደማይቀር ገልጸውለታል። ሰልፉ ያው ህዝቡ አካሂዷል። አሁን ከባህር ዳር ሆስፒታል በደረሰኝ መረጃ መሰረት ስድስት ሰው ሞቷል ሁለት ሰው ደግሞ ክሪቲካል ነው የሚል አንድ ዶክተር መረጃ አድርሶኛል። በጽኑ የታመሙ ማለት ነው። አዎ ስልሳ ሰው ደግሞ በቁስለኝነት የተለያዩ ሆስፒታሎችና ክሊኒኮች ውስጥ ገብቷል። ትናንትና እርስዎ የሰጡን ግን ተሰርዘዋል የሚል ነበረ። ከአቅም በላይ ነው። እንደውም ቃሉ ከአቅም በላይ ምን ማለት ነው? ልዩነቱ ምንድን ነው? እሱ ፓርቲው የጠራው ነው። እሱን አንፈቅድም ስላለ የባህር ዳር ምክር ቤት መዘጋጃ ቤቱ በፓርቲ ደረጃ ትተናል። ህዝቡ ግን አንተውም ብሎ ራሱ በህዝባዊነቱ ወጥቷል። ፓርቲው ይህን ስብሰባ አልመራውም። ትናንት ግን ህዝቡ በፈቃዱ ይወጣል። እኛ በፓርቲ ደረጃ ሰርዘናል አይደለም ያሉት? ቀርቷል ነው ያሉት። ፓርቲው ሰማያዊ ፓርቲ የጠራው ሰላማዊ ሰልፍ ቀርቷል ነው ያለው። ለምንድነው የቀረው? የባህር ዳር መዘጋጃ ቤት ምንም አይነት ፍቃድ አልሰጥም ብሎ በአዋጅ በቴሌቪዥን በመሳሰሉ ስለተናገረ ነው። ከዛ በኋላ ማካሄድ ስለማይቻል ተቋርጧል የሚል ነው በፓርቲው ደረጃ። እናንተ ግን አቶ ነገሰ ከመንግስት በሉ ፈቅደናል፣ ተሰለፉ የሚል ደብዳቤ ትጠብቁ ነበር እንዴ? ያው ከዛ ውጭ ማካሄድ አይቻልም እኮ አሁን ባለው ነገር እንጂ በአዋጅማ ቢሆን ማሳወቅ ብቻ ስለማወጃችን በሌላ መልኩ ለሚፈጠሩ የተለያዩ ችግሮች የፓርቲው አባላትና አመራሮች ሙሉ በሙሉ ተሰብስበው ይህን ፓርቲ መምራት ትተው እስር ቤት እንዳይገቡ ከሴፍት ያታያል። እርስዎ ለአሜሪካ ድምፅ የሰጡት መግለጫ ከስንት የፓርቲው አባላት ጋር ተነጋግራችሁ ነው? የጠቅላላ ውሳኔ ነው ወይንስ የተወሰኑ አባላት ውሳኔ ነው? የፓርቲው አቋም ነው? ፓርቲው ስራ አስፈጻሚ አስቸኳይ ስብሰባ አድርጎ ከባህር ዳርም ያሉትን አስተባባሪዎች ቃል ተቀብለን ከዚህም ያሉትን ቃል ተቀብለን እግዜር ይስጥልን አቶ ነገሰ። እንግዲህ እዛ ያለውን ሁኔታ እርሶም ገልጠውልኛል። የሰውን ብዛት ያውቃሉ። በነገሩ ላይ ዛሬ የወጣውን ብዙ ነው ይባላል። በጣም ብዙ ነው፣ በጣም ብዙ ነው። በቁጥር መግለጥ ይቻላል፣ ቁጥሩን ማወቅ ያስቸግራል። ግን በጣም ብዙ ነው። ከጎንደሩ ይበልጣል፣ ጊዜ አይተናነሱም በሌላ በኩል ደግሞ ቀደም ሲል በመግቢያው ላይ እንደገለጽኩት ኦሮሚያ ውስጥ በተካሄዱ ግጭቶች ትናንትናና ዛሬ 36 ሰው መገደሉን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። እነዚህኑ የግጭቶችና የክልሉን እንቅስቃሴ አስመልክቶ የ ኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ማምሻውን ከጽዮን ግርማ ጋር አጭር ቃለ ምልልስ አካሂደው ነበረ። ስለ ክልሉ አጠቃላይ ሁኔታ በማብራራት ይጀምራሉ። አሁን ያለው ሁኔታ ሰላማዊ ነው የምንለው ቦታም የለም። ሁሉም ቦታ ችግር አለ። ሰዎች ሞተዋል፣ ታስረዋል። አሁን በሚደርሱን ሪፖርቶች አንዳንድ ቦታ የሰው ህይወትም ያለፈበት ቦታ አለ። የቁጥሩ ጉዳይ እንግዲህ ሊጋነን ይችል ወይም ያንስ ሊሆን ይችላል። እና በአይን እንግዲህ ያላየ ነው እና በሪፖርት መልክ የሚቀርብ ስለሆነ ከእያንዳንዱ ዞን የሚደርሰን ችግር እንዳለ ነው። ሰው ይታሰራል፣ ለቀብር ለመሄድም አስቸጋሪ ሆኖብናል። ቤት መከልከልም አለ። የተገደለውን ሰው ለመቅበርም ተቸግረናል የሚሉ ከቀብር መልስም ራሱ ህዝብ ከፍተኛ ጫና እንደሚደረግበት ነው የሚገለጸው። አቶ ሙላቱ እንግዲህ በትናንትና እና በዛሬ እለት የምን ያህል ሰው ህይወት እንደጠፋ መረጃ አላችሁ? ለምሳሌ አይል ደንቢዶሎ አካባቢ ሁለት ሰው እንደሞተ ነው የደረሰን። ሌሎች አሉ ነው የሚባለው። እንደዚሁ ሚራብ ወለጋ መንዲ ላይ ሁለት ሰው አርፈዋል። አዲስ አበባ ሁለት ሰዎች በትናንትና እለት እንደቆሰሉ ነው። ብዙ ሰዎች አሁን ጠፍተዋል። የት እንዳሉም አይታወቅም። ታስሯል ነው የሚባለው ቤተሰቦች ሁሉ እየፈለጉ ነው። ቁጥራቸው ምን ያህል እንደሆነ ለመግለጽ አስቸጋሪ የሆነ ነው ያለው። ወሊሶ ላይ አንድ ሰው ሞተዋል፣ አንድ ቆስሏል። በትላንትና ሁለት በረደረሰ ደረሰ ሪፖርት እንደሚሉን ሙገር ላይ አንድ ሰው ሞተዋል፣ ስድስት ሰዎች ቆስሏል። ነቀምት ላይ ብዙ ነው የሚባለው ነገር ግን የሞተው ሰው ወደ አስራ አንድ ነው የሚሉን። በእርግጥ የደረሰን አራት ሰው ነው። አምቦ ላይ ሞት የተባለው ሁለት ሰው ነው። የቆሰሉት ሰዎች አምስት ናቸው። ወደ ሀረርጌ ጭሮ አካባቢ የቆሰሉት ሰዎች ሁለት ናቸው። እዛ አካባቢ ታስረው ከነበሩት ሀያ አንድ ሰዎች ውስጥ አንድ ሰው እስር ቤት ሞቷል። ሀያዎቹ በአድማ ላይ ያሉ ነው የሚባለው ምግብ አንበላም የሚባል ነገር አለ። ይሄ ደረሰኝ ኢንፎርሜሽን ነው። ኤርና ላይ አራት ሰዎች ሞቷል። ሜሶ ላይ ስድስት ሰዎች ቆስሏል። ብዙ ሰዎች ታስሯዋል እንግዲህ እዚህ ሁሉም ቦታ ሀሮማያ ላይ ዛሬ አስከሬናቸው ተገኝተዋል ተብሎ አሁን የሚነገረኝ አስራ ሁለት ሰዎች ሞቶ አስከሬናቸው ሜዳ ላይ ነው የተገኘ ነው የሚሉኝ። መሰላ ላይ ሁለት ሰዎች ሞተዋል። በዴሳ ላይ ሁለት ሰዎች ቆስለዋል። አሰቦት ላይ አንድ ሰው ቆስለዋል ነው የሚሉኝ። እና በየቦታው የዚህ አይነት እንግዲህ ኮምፓይል አላደረግንም እስካሁን እና እየደረሱን ስለሆነ አጣርተን ለወደፊት ይሄ በሪፖርት መልክ የምናዘጋጅ ሊሆን ይችላል። አቶ ሙላቱ፣ እንግዲህ እርስዎ እየነገሩኝ ቁጥሮቹን ለመደመር እየሞከርኩ ነበር፣ እና እስካሁን ድረስ በነገሩኝ ቁጥር መሰረት ወደ ሰላሳ ስድስት ሰው ነው ህይወት ያለፈው የሚያሳየኝ። አዎ ከዛም ሊበልጥ ይችላል። አሁን አንዳንድ ሚዲያ ሶሻል ሚዲያዎች ላይ ይተላለፍ የነበረው ወደ ሀምሳ ሰው ነው ነው የሚባለው። እንግዲህ እኔ ከሌሎች አሁን በሚደርሱኝ ሪፖርት መሰረት ነው አሁን እንትን ያደረግኩ። ስለዚህ ገና አጣርተን የት ቦታ ምን ያህል እንደሆነ አሁን ሲሳክንና ሁኔታዎች ስረጋጉ እንትን እናደርጋለን እያለ ነው ያለ ነው። እርስዎ ከሚደርሱት ሪፖርት ላይ እነዚህ ሰዎች ማንነታቸው፣ ስማቸው፣ አድራሻቸው ይታወቃል ወይስ ቁጥሩ ብቻ ነው የሚነገሩት? ቁጥር ብቻ ነው አሁን የደረሰን። ምክንያቱም ሰው እንደተመታ ወደ አሁኑ መታወቂያ ሁሉ ይቀማል ለሚሉኝ አሁን እንደሚነግሩኝ ከሆነ ማንነቱንም ለመግለጽ አይቻልም፣ እና ስለዚህ ወደ አሁኑ መታወቂያ ስለሚወሰድበት እከላይ ይሄ ነው ይሄ ነው ብሎ ለመለየት ነገሩ እንግዲህ ኦልሞስት ይሄ ግጭት ነው ሁሉም ሰው ራሱን ከእንትናው ለማውጣት ጥረት በሚያደርግበት ጊዜ ነው እንግዲህ ይሄ ትክክለኛ ነው ብለን የምንገምተው አሁን ቀብሩ ሲፈጸም በየቦታው በሚደርሰን ሪፖርት መሰረት ነው። አጠቃላለን እንትን የምናደርገው ግን መረጋጋት ስለሌለ፣ ሁሉም ቦታ አስቸጋሪ ስለሆነ፣ መዛዋወርም አስቸጋሪ ስለሆነ ለምሳሌ ግንቢ ውስጥ አሁን ዛሬ አንድ ሰው ሞተዋል። ለቀብር በመሄ ግንቢን አልነገርኩሽም፣ ለቀብር ለመውጣትም ችግር ነበረብን ነው ያሉኝ እና የዚህ አይነት ሁኔታ ነው ያለው ሰዎች መዛዋወር አስቸጋሪ የሆነበት ነው ኦሮሚያ ውስጥ እና ስለዚህ ጸጥታው በከፍተኛ ደረጃ የወታደሮች ኃይል ተሰማርተዋል ጸጥታን ለማስከበር። ደንቢ ዶሎ ላይ አሁን መንቀሳቀስ አይቻልም ነው ከተማ ውስጥ መዘዋወር አስቸጋሪ የሆነ ጉዳይ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ወጥተው ህዝቡ በማይታወቅ ሰልፍ ማን እንደጠራው በማይታወቅ ሰልፍ እንዳይወጣ የሚል ማስጠንቀቂያ ሰጥተው ነበር እና አሁን እንደሚታየው እንግዲህ ከዚህ በኋላ ነው ሰው ህዝቡ ወጥቶ የሰው ህይወት የጠፋው። ክቡር ጠቅላይ ሚኒስትሩ እና የኦሮሚያ ክቡር የኦሮሚያ ፕሬዚዳንቱም ራሳቸው ይሄንን አማካሪዎቻቸው ቢሆን ሊገነዘቡት የሚገባው ከአሁን በፊት ሰላማዊ ሰልፍ ሲጠየቅ በሰላም መንገድ ሲጠየቅ ቢሮክራሲውን ጥሶ መውጣት አልተቻለም። በየቦታው ችግሮች ነበሩ፣ ማፈን ነበር። በተፈለገው አይነት ህዝብ ወጥቶ በሚፈልገው አይነት የራሱን መብት ሊጠቀምበት የሰላማዊ ሰልፍን እንትን ሊያደርግ አልቻለም። ይሄንን ልቦናቸውም ያውቃል። በየቦታው አፈና ነው ያለው። እንዲህ አይነቱን ነገር እኔ አገር የሚያስተዳድሩ ሰዎች ይሄን ማፈኑ፣ እንደዚህ አይነቱን ፕሬሽር መፍጠሩ ለአገሪቷም፣ ለሰዎቹም፣ ለወደፊትም፣ ስልጣን ላይ ላሉትም ሰዎች ጠቃሚ አይደለም ነው የምለው። ይሄ የሚፈሰው ደም ሊያሳስባቸው ይገባል። ይሄ የህዝብ ግጭት ከሁሉም ሰው በላይ ከሁሉም በላይ ሊሰማቸው ይገባል። ይህ በእንዲህ እንዳለ ጽዮን ወደ ምዕራብ ሐረርጌ ወደ ምሥራቅ ኦሮሚያና ወደ ባሌ ደውላ ስለ የአካባቢው ሁኔታ የጭሮ የደንቢዶሎና የዶዶላ ነዋሪዎችን አነጋግራ ነበር። ሁሉም ማንነታቸውን መግለጽ አልፈለጉም፣ እንዲህ ብለዋል። እኔ ጭሮ ነኝ። ምሥራቅ ምዕራብ ሐረርጌ ጭሮ እንደምታወቀው፣ ትላንትና ሰላማዊ ሰልፍ ነው ህዝቡ የወጣው የአንድ ቦታ ወይም የተወሰኑ ቦታ ብቻ ሳይሆኑ በስፋት ነው እንደ ሀገሪቱ የተወጣው በኦሮሚያዊ። በዛ ምክንያት ትላንትና እንደ የትኛውን ቦታ በዚህም ከተማ ማለትም በጭሮ ሰላማዊ ሰልፍ ተደርጓል እና በተለያየ በአካባቢዎች ባሉት ከተማዎች የወረዳ ከተማዎች ላይም ተደርጓል። በዛ ምክንያት ሰልፉን እንትን ለማስተጋገል በቅድሚያ ሰው በየቤቱ እየሄዱ ሰዎቹን ሲይዙ ነበር። በዛሬው ዕለት ደግሞ ከዛ የተረጠረጥሯቸውን ሰዎች በየቤቱና በየመንገዱ እየሄዱ እየተያዘ ነው ያለው ነገር። ሰልፉ ላይ ሰልፉን ለመበተን ተመታ ሰውም አለ። ከጎድቶም ሆስፒታል ውስጥ አሁን በብዛት አሁን ከአካባቢ በአምቡላንስ ወደ ጭሮ ሆስፒታል የዞን ከተማ የዞን ከተማም ስለሆነ ለሪፌር ወደዚህ የተላኩት ቁጥራቸው መለየት አይቻልም። የታሰረም ሰው እንደዛው በርካታ ነው። በገና ነገ ሰልፍ ይጀመራል ተብሎ ከተቀመጠ ቀን ጀምሮ በዛሬ ቀን ሶስተኛ ቀኑ ነው። ባጃጅ የለም። ሰው መንቀሳቀስ ከቤቱ ራሱ መውጣት እና እንትን መግባት በጣም እንትን እያሉ ነው ሱም አሁን ደግሞ በየቤቱ እየሄዱ አንዳንድ ሰዎችንም ከቤቱ ይዘው እየሄዱ ነው። ስለዚህ ያለው ነገር በጣም አስቸጋሪ ነገር ነው። ቀለ ወለጋ ዞን ደምዶሎ ትናንትና ሰላማዊ ሰልፍ የወጡት ልጅ ወጣቶች ማለት ነው። አሁን በያንዳንዱ እየፈለጉት የገረፉት መከላከያ ስራዎች ማለት ነው። ጫካ ውስጥ ነው ያሉት በብዛት ደግሞ ሸሽቶች ማለት ነው። አንዳንዶች ድርጊታቸውን ሲያዩ ማለት ነው። በቃ ያሰራ ስለዛ ወደ ጫካ ገብቶት እዛ እያዋሉ በጣም በቃ ግርፊት ምናምን በጣም እየገረፈት እኮ ነው። ቁጥር የለውም እኮ የተገረፈ ሰው ማለት ነው። በብዛት እየተገረፈ ነው። አሁን በቃ ወጣት ብቻ ነው እንትን ሽማግሌዎች፣ አሁን እነሱን አልነኩም። ወጣት ብቻ ለምን ወጣ ከአንተ ትናንትና አይተነናል እዚያ ሰልፍ ውስጥ ናንቴ ለምን ወጣት ምናምን ብሎት እየጠየቀ ማለት ነው። የአንድ ጓደኛ የራሱ ማለት ነው ከዩኒቨርሲቲ የመጣ ማለት ነው። ቤቱ ቤታቸው ፊት ለፊት ቁጭ ብለው እያለ ማለት ነው። ከዛ መከላከያ በዛ መንገድ እያለፉት እሱን ሲያዩ ያዙና በቃ በዱላ ምናምን ጀመሩት። ግር እሱ ላይ ነው። ምዕራብ አርሲ ብቻ ሳይሆን ኦሮሚያ ውስጥ ያለው ሁሉ ትናንትና ሰላማዊ ሰልፍ ነበር። ሰላማዊ ሰልፍ ላይ ህዝቡ እንዳለ ወጥቶ ነበር። እስፔሻ ምዕራብ አርሲ ወደ ዶዶላ አካባቢ፣ ገደብ፣ አሳሳ፣ አዳባ ላይ በዚያን ሰዓት ህዝቡ ያለውን በመፈክርና በባንዲራ ብቻ ነው የወጣ። ምንም በእጁ ያልያዘ ህዝብ ነበር። የመንግስት ሀይል አጋዚ ሳይቀር በኦራል በመኪና በየቱም በሁሉም ነገር ህዝብ ላይ ሲተኩስ ነበረ። ህዝቡ ሳይበተን ሰላም ሰልፍ ሲያደርግ ነበር። ስለዚህ ከዚያ በቃ የእነሱ በመኪናና በጦር መኪና ሲንጃበቡ ነበር። በኋላቸው እያዩት አንዳንድ ልጆች ተመቶ ነበር። አራት ልጆች በዛ ሰዓት ተመቶ ሆስፒታል የገቡታሉ እዚያ ተመቶ የሞቱታሉ። አሁን ዶላ ላይ ሞተ አራት ሰው ደርሷል። ዛሬ እንደውም የባሰ ነበር። የሞቱ ሰዎች ሲያከብሩ ነበር እዛ ላይ መፈክር ነበር፣ ባንዲራ እዛ ላይ ተክሎ ነበር። ህዝብ እንደውም አሁን እኛ ቀብሬን ብቻ አንገባለን፣ አንገባም፣ አንድ ላይ እንሞታለን። እኛ ሌላ ሰው የለንም። እኛ ያለነው ራሳችን ራሳችን ብቻ ነው። ስለዚህ አሁንም እኛ ሰው ቀብሬን ሳይሆን መንግስት አለን ብለው በባዶ እጅ ወጥን ሰላማዊ ሰልፍ ተገደል አንቀርም። አሁንም እስከ እንቀጥላለን ባይ ናቸው። ኢንተርኔት የትኛውም ኢንተርኔት እስካሁን የለም፣ ዋትሳፕ የለም፣ ኤስቪ የለም፣ ኢሞጅ የለም። አንድ ነገር ህዝብ በ እንደውም ትንሽ ስልክ ይደዋወላል እንጂ ሶሻል ሚዲያ እንዳለ የለም። ሀገሪቱ በወሰደውና በጠመንጃ እየተዳደረችን በግልጽና በግልጽ እየታየ ነው። ይህ በእንዲህ እንዳለ ሰሞኑን ውጥረት ውስጥ የሰነበተችው ጎንደር ሁኔታ ምን ይመስላል ስትል ጽዮን ወደ ጎንደር ደውላ አቶ ሸፈቀ አደመ የሚባሉ ሰው አነጋግራ ነበር። አመሰግናለሁ። ሆኑ አሁን ዛሬ የጎንደር ውሎ ያው ከመከላከያ ሰራዊት አልተላቀቀችም። በብዛት መከላከያ ሰራዊት ታርጋ በሌለባት መኪና ለቅድመ ትራንስፈርሜሽን ማስረከያ የጓራ የሚውል መኪና በሚል መጭ መኪና እየዘሩ በመከላከያ ሀያ መሰሪያ ነው ነው ፒያሳ አስራ ስምንት እንዲሁም ማራኪ እስካዘበ እየሄዱ እየዘሩ ያሉት። እንደዚህ እያደረጉ ህዝቡን ስጋት ውስጥ ከፍተውታል። ሰው እስካሁን አልተንቀሳቀሰም፣ ስራ አይሰራም። አንዳንድ አካባቢ በእግራቸው መከላከያዎች እየዘሩ ድንጋይ አንሳ ለበለዚያ ደስ ካላልካቸው እየመቱ ምናም እንደዚህ አይነት ሁኔታዎች ነው ያሉት። ኔትወርክም ከነበረው ማለት ኮኔክሽን ከሚዘጋ ቆይቷል። ሆኖም ግን ከኮኔክሽን የባሰ ደግሞ አሁን ሂሳብ መጠየቅና ካርድ መሙላት የማይቻልበት ኧረ ሂሳብ ባላንስ ጨርሰበህ ሞባይልን ሳደውል ሳይደወልበት ስትልችል ምንም ሂሳብ መጠየቅም ሆነ መሙላት በማይቻልበት ኔትወርክ ነው አሁንም እንገኘው። በዚህም በተመሳሳይ በወረቃ በኩል ባለው ባልታወቀ ምክንያት እዚህ ጎንደር በጣም ጭንቀት ሲያንቀና ያለ ነው። ጎንደር ውስጥ እንዲሁም ሸዋዳቦ በፒያሳ አዘዘ ብልኮኝ ጨምሮ አዘዘ ወደ ሶስት ሰዎች ተቀብረዋል። የፒያሳ እንዲሁ የብልኮ የእንትኖች ሙተዋል፣ አልሞቱም ይባላል። ሆስፒታል ነው ተኝተዋሉት። እስካሁን ቤተሰባቸው ጎንፎ ቁጭ አካባቢ የሚገኙ ነዋሪዎች ሁለት ቀብረናል እያሉ ነው። እንዲሁም ያልተቀበሩ ሰዎች ሆስፒታል ላይ በከፍተኛ ጉዳት እንትን ያሉ ሰዎችም አሉ። በየአካባቢ ስለሆነ እንደዚህ አይነት ልንገናኝ አልቻልንም። በሌላ በኩል ደግሞ ጠገዴ ውስጥ ቀራቅር ከተማም ዛሬ ሰልፍ ተደርጎ እንደነበር አንድ የከተማይቱ ነዋሪ ገልጸውልናል። ማምሻውን ብዙ ሰው መውጣቱንና ሰልፉ በሰላም መጠናቀቁን ማንነታቸው እንዳይገለጽ ድምጻቸውም እንዲለወጥ ወይም የራሳቸው ድምፅ እንዳይሰማ የጠየቁ የቀራቅር ከተማ ነዋሪ አመልክተዋል። እኚሁ የጠገዴ ነዋሪ ከቀራቅር ውጪ በአርማጭሆ ውስጥም በአካባቢዋ በመንግስት የጸጥታና የመከላከያ ኃይሎችና በነዋሪዎች መካከል የበረታ ግጭት ወይም ውጥረት መኖሩን ጠቁመዋል። ይሁን እንጂ የነዋሪውን መረጃ ከሦስተኛ ወገን እስከ አሁን ማረጋገጥ አልቻልንም። ይህ በእንዲህ እንዳለ በመጨረሻዎቹ ሰዓታት ወይም በዛሬው ከሰዓት በኋላ ብዙ ጥረት አድርገን ነበር። ከመንግስት ያሉ መግለጫዎችን ምላሾችን ለማግኘት ወደ አማራ ክልልም ደውለን ነበር። እስካሁን ድረስ መግለጫ በመስጠት ሲተባበሩ የቆዩትን የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንንም ብዙ ሙከራ አድርገን ማግኘት አልቻልንም። ለማንኛውም ከመንግስት የተሰጡ መግለጫዎችም ሌላ ተጨማሪ ሁኔታዎችም እንዳሉ መለስካቸው አመሃ እና እስክንድር ፍሬው አዲስ አበባ ላይ ሁኔታዎችን እየተከታተሉ ነው ያሉት። መስመር ላይ ናቸው አሁን ያሉት። መለስካቸው እስክንድር፣ እንደምን አመሻችሁ አላችሁ? እንደምን አመሻችሁ ሰለሞን፣ እግዚአብሔር ይመስገን። ደህና ናችሁ? እስኪ ከእስክንድር ልጀምርና ምንድን ነው ያለው ሁኔታ? እንግዲህ አሁን ቀደም ሲል የጠቀስካቸው የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ቀደም ሲል ምላሽ ሰጥተውኝ ነበረ። በእርግጥ ጉዞ ላይ እንዳሉ በአጋጣሚ ባገኙት ፋታ እንደሆነ ቃለ ምልሱን የሰጡኝ ነግረውኛል። ወደ ባህር ዳር ገና እየሄዱ ነበረ። እናም እሳቸው እንዳሉት የዛሬው በተለይ ባህር ዳር የተካሄደውን ሰልፍ አስመልክተው እንደተናገሩት ቀደም ሲልም በዘገባው እንደተገለጸው እንቅስቃሴዎቹ አሁን ዛሬ የነበሩት እንቅስቃሴዎች ማለት ነው፣ ሰላማዊ ሁኔታን በመበጥበጥና ህገ መንግስትን በመርገጥ ህገ መንግስታዊ ስርዓትን በሀይል ለመጣል የሚደረጉ ናቸው ብለዋል። የእነዚህ እንቅስቃሴዎች ባለቤትም በውስጥም በውጭም ያሉ ሀይሎች ናቸው ሲሉ ነው የተናገሩት። የሰው ህይወት የጠፋውም መንግስት ሀገሪቱን የመጠበቅና ህገ መንግስቱን የማስከበር ስራውን ሲሰራ ነው ባይ ናቸው። የሞቱትን ሰዎች ቁጥር በተመለከተም የዓይን እማኞች እስከ ሀያ ቢያደርሱትም እሳቸው ግን ሰባት ናቸው። ይሄም ቢሆን ግን አሳዛኝ ነው ብለዋል። እንግዲህ ሰለሞን፣ በመንግስትና በተቃዋሚዎች እየተሰጡ ያሉ መረጃዎች እነዚህ ሰልፎች በተመለከተ የተለያዩ ናቸው። ለምሳሌ በዛሬ ዕለት የመላው ኢትዮጵያ አንድነት ድርጅት በአካባቢው ለረጅም ዓመታት ሲንቀሳቀስ እየቆየ ፓርቲ ነው። የዚህ ፓርቲ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ሲናገሩ ለተወሰደው የሀይል እርምጃም ለጠፋውም ህይወት ተጠያቂው መንግስት ነው ብለዋል። መንግስት እነዚህን የሀይል እርምጃዎች እንዲያቆምም ጥሪ አቅርበዋል። እናም በዚህ መንገድ የተለያየ አቋም ነው እያንጸባረቁ ያሉት መንግስት እና ተቃዋሚዎች። መንግስት የውጭና የሀገር ውስጥ ኃይሎች ናቸው ሲል እነማን እንደሆኑ በግልጽ የተናገሩት ነገር አለ ባለስልጣኖቹ እንግዲህ የሀገር ውስጥና የውጭ ኃይሎች ናቸው ሲል መንግስት በግልጽ የተናገረው ነገር የለም። ነገር ግን ሰሞኑን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባወጣው መግለጫ የሰልፉን ተሳታፊዎች ሲገልጽ ከቅርብም ከሩቅም ባሉ የውጭ ጥናቶች አስተባባሪነት በማህበራዊ ሚዲያ የሚመራ የሀገር ውስጥ የነውጥ ኃይል ሲል ነው ሰልፉን የገለጠው። ተቃዋሚዎች ግን ከዚህ ተቃራኒ የሆነ አቋም ነው የሚያንጸባረቁት። ሰለሞን ሰሞኑን ሲል እንደቆየው እነሱ የሚሉት በማንም ይጠራ ሰልፉ ማንም ይጥራው የህዝብ ብሶትና ጥያቄ እስከተንጸባረቀባቸው ድረስ እነዚህን ሰልፎች እንደሚደግፉ ነው ተቃዋሚዎች ሲገልጡ የቆዩት። በትናንትናው ዕለትም የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ አንጸባርቀዋል። የሌሎች የተቃዋሚ ፓርቲዎች አመራሮችም ይህንኑን አቋም ነው ሲያንጸባርቁ የቆዩት። ነገር ግን በሀገር ውስጥ የጠቀሱት የተቃዋሚ ፓርቲ አለ። በተለይ ዛሬ ባህር ዳር የተካሄደውን ስብሰባ በተመለ ሰልፍ በተመለከተ እዚህ ላይ መለስካቸው ቢያክልበት ይመረጣል። እሺ መለስካቸው እኔ እንደማውቀው እስከማውቀው ድረስ ትላንትና የሰማያዊ ፓርቲ ምክትል ሊቀ መንበር አቶ ነገሰ ተፈረደኝ ከዚህ በፊት የጠየቁት ሰልፍ ነበረ። በባህር ዳር ከተማ ለማካሄድ አቅዶ ፓርቲው ሰልፍ ለማድረግ ጥያቄ አቅርቦ ነበር። ነገር ግን የከተማ አስተዳደር እውቅና ሲያልሰጠው ሰርዘናል ብለው ተናግረው ነበረ ትላንትና። ይሁንና አሁን እንደምሰማው ከሆነ ደግሞ ይሄ እዚህ በቴሌቪዥን እንደማየው ከሆነ በሰማያዊ ፓርቲ የጠራው በባህር ዳር የጠራው ሰልፍ ዛሬ ተካሄደ ሲል በጽሑፍ አይቻለሁ። ይሁንና ሰማያዊ ፓርቲ ይህን ሰልፍ እንዳላዘጋጀ እንዳልመራ ትናንትና ተናግሯል ማለቴ ነው። እሺ ለማንኛውም ጠቅለል ለማድረግ ያህል የኦሮሞ ፌዴራሊስት ኮንግረስም ዛሬ በሰጠው መግለጫ ለቪኦኤ በተለያዩ የኦሮሚያ አካባቢዎች ትናንትናና ዛሬ ሰላሳ ስድስት ሰው መገደሉን በተፈጠሩት ግጭቶች ተናግሯል። በሌላ በኩል በባህር ዳር የተቃውሞ ሰልፍ ሰባት ሰው መሞቱን ስድሳ መቁሰላቸውና ሞትና በሕይወት መካከል የሚገኙ ያሏቸው ደግሞ ሁለት እንዳሉ የፓርቲው የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፋረደኝ ተፈረደኝ ማምሻውን ነግረውናል። የፓርቲያቸው የውጭ ግንኙነት ኃላፊ አቶ አበባ አካሉ መታሰራቸውን፣ ምስራቅ ጎጃም ውስጥ በተለይ ሸንዲ ላይ በርካታ አባሎቻቸው መታሰራቸውን፣ ደሴ ላይ ፓርቲው ህዝባዊ ስብሰባ አድርጎ ብዙ ሰው መገኘቱን እና ለዚህ ስብሰባ ቅስቀሳ ያደረጉ አስራ ሁለት ሰዎች መታሰራቸውን እና ዛሬ መለቀቃቸውን ገልጸዋል። እንግዲህ ሁኔታዎችን እየተከታተልን እናቀርባለን። የተከበራችሁ አድማጮች መለስካቸውና እስክንድርም አመሰግናለሁኝ። በነገው ምሽት ትንሽ ዘርዘር ያሉ ማብራሪ ባለሙያዎችን የመንግስትን እና የሌሎችም አካላትን ምላሽ ይዛችሁ ትመጣላችሁ ብለን እንጠብቃለን። እናመሰግናለን። ደናም ሽሁን መልካም ምሽት። ሰለሞን መልካም ምሽት። የተከበራችሁ አድማጮች ለዜና የያዝነው ጊዜ አሁን ተጠናቋል። ወደ መደበኛው የእሁድ ምሽት ዝግጅት እናልፋለን። ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። አዲስ አበባ ላይ መልካም ቆይታ እስከ ምሽቱ አራት ሰዓት ሰሎሞን አባተና ጽዮን ግርማንን አብረናችሁ ምን ቆየው ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 1 2008 ዓ.ም ምሽት ፕሮግራም ነው። የክርስትና ምዕመናን ከዛሬ አንስቶ ለመጪዎቹ ሁለት ሳምንታት ጾምና ጸሎት ላይ ናቸው። ፍልሰታ ለማርያም እንኳን አደረሳችሁ። የተከበራችሁ ምዕመናን የሰላምና የጥሞና የበጎ ጸሎት ሳምንታት እንዲሆን እንመኛለን። ጾሙን ምክንያት በማድረግም ለዛሬ የበገና ወግ ይዘንላችኋል። ባልደረቦቻችን ሰለሞን አባተ እና ንጉሴ አክሊሉ ከሙዚቃ መምህሩ መጋቤ ስብሐት ዓለም ዋጋ ጋር ቀደም ሲል አጠር ያለ ቆይታ አድርገው ነበር። ቀደም ሲል ያልሰማችሁት ውይይት እንሆ አቶ ዓለሙ አጋን ጋብዣለሁ እንዲሁም የሙያ ባልደረባዬን ንጉሴ አክሊሉን ይዣለሁ አቶ ዓለሙን እኛ ስንጠራ እንዲህ ነው አለኝ ንጉሴ መጋቤ ስብሐት ነው የምንላቸው እኛ መጋቤ ስብሐት አለሙ አጋ የሙዚቃ መምህርም ናቸው በያሬድ የሙዚቃ ትምህርት ቤት አስተምረዋል በተጨማሪም በተለያየ ጊዜ በሀገር ውስጥም ከሀገር ውጭም እየተዘዋወሩ ስለ በገና በበገና አገልግሎት መስጠት ላይ ነው ያለው። በገና ምንድን ነው ለመሆኑ? በገና እንግዲህ ጥንታዊ የዜማ መሳሪያ ነው። እግዚአብሔርን ለማመስገኛ፣ ለመጸለያ፣ ለመመሰጫ የምንጠቀምበት ነው። ከጾም ጋራም የተያያዘው ያው ከመሳሪያው ላት አስር አውታር ከሆነው መሳሪያ የሚወጣው ድምፅ የሰውን መንፈስ መግዛት ጸጥ እንዲሉ በሀሳብ እንዲመሰጡ ስለሚያደርግ ይህ ደግሞ በዚህ በጾም ጊዜ የሚፈለግ ሁናቴ ስለሆነ ያው ለዛ ይረዳል በሚል ነው እንግዲህ በገና በተለይ በጾም ጊዜ የሚሰማው ማለት ነው። በገና የኢትዮጵያ ባህላዊ የሙዚቃ መሳሪያ ነው ወይስ ከሌላው በገና ጋር ወይም በቅዱስ መጽሐፍ ከምናውቀው በገና ጋር ደግሞ በመላው የሙዚቃ ዓለም ውስጥ ከሚታወቀው ሀርፕ ከሚባለው መሳሪያ ጋር ግንኙነት አለው። እንግዲህ ያተረጓገሙ ነው። ባተረጓገም ብለን ስንል ለምሳሌ በመጽሐፍ ቅዱስ ውስጥ ሀርፕ የሚለውም በአማርኛ በገና ብሎ ይተረጉመዋል፣ እና ሁለት የተለያዩ መሳሪያዎች ናቸው። እኛ በገና ብለን የምንጠራው ባለ አስር አውታር ነው። ሀርፕ ተብሎ የሚጠራው ባለ ሀምሳ ሶስት አውታር ነው። የበገናው አውታሮች ሁሉም ቁመታቸው እኩል ነው። ከላይ ወደ ታች በትክክል ይወርዳሉ። የሀርፕ ተብሎ የሚጠራው ደግሞ እስከ ሃምሳ ሶስት አውታሮች ሆነው ሁሉም በኩል መጠን አይደሉም። ሀርፕ የሚባለውን በአንድ ጊዜ በሁለት እጅ መደርደር ሲቻል፣ በገና ብለን የምንለው ደግሞ በአንድ እጅ፣ በተለይ በግራ እጅ በጣቶች ይደረደራል። ሲያስፈልግም መግረፊያ ተብሎ የሚጠራ አለ። በግርፍም ተደርጎ ይደረደራል እና ያው በቃል ትርጓሜ ነው እንጂ የተለያዩ መሳሪያዎች ናቸው። ለምንድን ነው አስር ክሮች የሆኑት? በኢትዮጵያ የሙዚቃ አደራደር አምስት ወይም ስድስት ሲሆኑ ነው ብዙ ጊዜ የምናውቃቸው። እንግዲህ አስር የሆኑት ያው በበገናው ታሪክ ያው አስርቱ ትዕዛዛትን ለማስታወስ በማለት ነው። ስለዚህ ከሃይማኖቱ ጋር የተቆራኘ ነው ማለት ነው በገና አዎ በተለይ ከክርስትና እምነት ያው ከክርስትና እምነት ከመምጣቱ በፊትም ያው ከአምስት ሺህ ስምንት መቶ ዓመት በላይ የቆየ ያለ መሳሪያ ነው እና ከክርስትና እምነት በፊትም በኋላም ያለ መሳሪያ ነው። ከ በክርስትና ጊዜ በብዛት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስለምንጠቀምበት ነው። የኢትዮጵያ ሊቃውንት ደግሞ እዚህ ላይ ልግባና ልክ መጋቤ ስብሐት እንዳሉት ነው። የኢትዮጵያ ሊቃውንት ደግሞ አስሩ አውታረ በገና ማለት የእመቤታችን ህዋሳት ምሳሌ ነው አድርገው እንደዛ ይጠቅሱታል። አስሩ ሕዋሳት ማለት የአካላችን ክፍሎች ማለት ናቸው። የአካላችን ክፍሎች እንደማለት ነው እና በዛ ነው የሚመስሉት። እሱ ራሱን የቻለ እንግዲህ ሚስጥር አለው እና ዳዊትም ላይ ምን ይላል ሰብሕዎ በአውታር ወበእንዚራ በመሰንቆና በበገና እግዚአብሔርን አመስግኑት ይላልና እንደዚህ እያሉ ያፍታቱታልና። እና ሰፊ ነው ትርጉሙ ያው ደግሞ ጨምር የበገናው ያው የተለያዩ ክፍሎች ከአውታሮቹም ሌላ ምስጢራዊ ወይንም መንፈሳዊ ስም አላቸው። ለምሳሌ ሁለት ቋሚ በአውታሮቹ ጎንና ጎን ያሉ ቋሚ ምሰሶች ብለን እንጠራቸዋለን። እነኚህ ደግሞ በሊቃነ መላእክቱ በቅዱስ ሚካኤል እና በቅዱስ ገብርኤል ይሰየማሉ ሰየማሉ አሰያየማቸውም እነኚህ ሁለት ሊቃነ መላእክት በእግዚአብሔር እና የእምነታችን መሰረት በሆነችው በእመቤታችን በቅድስት ድንግል ማርያም ጎን እንደሚቆሙበት ነው። ማለት ቀኝ ቅዱስ ሚካኤል በቀኝ በኩል ስለሚቆም ቀኝ ምሰሶ ቅዱስ ሚካኤል ምሰሶ ይባላል። ቅዱስ ገብርኤል በግራ በኩል ስለሚቆም በግራ በኩል ያለው ቅዱስ ገብርኤል ምሰሶ ተብሎ ይጠራል። እንደገና ወደ ላይ ከፍ ስንል አውታሮቹ የሚታሰሩበት አግድም የሆነ ጌጥ ያለበት እንጨት አለ። እሱ ደግሞ እግዚአብሔር አብ ተብሎ ይጠራል። ይህም እግዚአብሔር ከሁሉ በላይ መሆኑን ለማሳየት ነው። ወረድ ስንል ደግሞ የድምፅ ሳጥኗ አለ ዋና የበገና ክፍል ጥሩ ድምፅ እንዲወጣ የሚያደርግ ነው። ይሄም ደግሞ በእመቤታችን በቅድስት ድንግል ማርያም ስም ተሰይሟል። እንደዚህ እያለ የተለያየ የበገና ስም ምስጢራዊ ወይም መንፈሳዊ የሆኑ ስሞች አሉት። እንደዚህ እነህ ስሞች ሊሰጡ የቻሉበት ምክንያት ያው በቅዱስ ዳዊት ምክንያት ነው። ቅዱስ ዳዊት በእግዚአብሔር የተመረጠ ልበ አምላክ ስለተባለ፣ እግዚአብሔር በእሱ ልብ ስላደረ እሱ የሚደረድረው መሳሪያም የተቀደሰ ነው ተብሎ ስለሚቆጠር ነው። አምላክ ሰው ሆነ፣ ሰውም አምላክ ሆነ ብለው በበገና ነው ያመሰገኑት። እነዚህ አሁን ቅድም መጋቤ ስብሐት የዘረዘሯቸውና ይሄ ስለ ኢየሱስ ክርስቶስ ለመናገር ነው። ወደ ቃላት ውስጥ ይልምጣ። የበገና ቃላት ስውር ናቸው ብዙ ጊዜ። ለምንድን ነው እንደዚህ እንዲሆኑ የተፈለገው? የበገና ቃሎች በሁለት ይከፈላሉ። አንደኛው እንደ ዜማዎች፣ ዜማዎችም በሁለት ይከፈላሉ። ዜማው አንደኛው ሰላምታ ተብሎ የሚጠራ ዋና የጸሎት የሆነ የሆነና ይሄ የወል ግጥም የሆነ ያለው አይነት ሆኖ በመጽሐፍ ቅዱስና በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሚሰጡ ትምህርቶች የሚተረኩበት ነው። በመጽሐፍ ቅዱስ ያሉት ታሪኮች ሁሉ በሙሉ በበገና ይዜማሉ። ይሄ ብዙ ክፍል ያለው ነው። በግጥም ሆኖ የወል ግጥም ብለን የምንጠራው ውስጠ ምስጢር ያልያዘ ነው። ሁለተኛው አይነት ደግሞ አጠር አጠር ያሉ ሆነው አዝማች ያላቸው እና በአማርኛ ቅኔ አማርኛ ቅኔ ስንል ሰምና ወርቅ ማለት ነው። ሰምና ወርቅ ስንል ደግሞ መንታ ምስጢር ወይም ደግሞ ከአንድ በላይ ትርጉም ያላቸውን ቃሎች የመጠቀም ሁናቴ ነው። ይህም የሆነበት ምክንያት ምንድን ነው? የዚህ ዓለምን ከንቱነት ለመግለጽ ፊት ለፊት ከመናገር መንታ ምስጢር ያላቸውን ቃሎች በመጠቀም ያ ሰው ሊገባው ይችላል በሚል የምንጠቀምባቸው አይነቶች ናቸው። የዚህኛው አይነት ደግሞ እጅግ በጣም ብዙ ናቸው። ምናልባት የሚመቸውት ከሆነ እንደው አንዳንድ ከሁለቱም አይነቶች ቢያሰሙልን ትንሽ እንደው ቢያንጎራጉሩልን፣ ቢደረድሩልን መጋቢ ስብሐት እንደ አጋጣሚ አሁን በገናው እዚህ የለም። በሰላምታው ከምንለው አይነት ለምሳሌ አባታችን የሚለው አባታችን በሰማዮች ላይ ያለህ ተለይቶ

ሰጠኝ ለእኔ ጠጅ እንጀራ። አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል አሁንም ረግሞት አይቀርም፣ ታረቀዋል። አሁንም ረግሞት አይቀርም። ከጎረቤቴ ብጣላን ሰው ሁሉን ለሱ አደላን ያለ ፈጣሪ አናለኝ ከሁሉም ባዳለ ያለ ፈጣሪ ማናለኝ ከሁሉ አለ መኳንንቶቹ ሰለጠኑ። የጨግን አገር ለምን እኔ የምፈራው ይህንን፣ ካሁን በላይ እኔ የምፈራው ይህንን የቀድሞ ዘመን ስህተት በጾም ቀን አሳ መብላት፣ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው፣ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው። የዛሬ ዘመን ሰው ትሁት ተዋራጅ ሆኗል ለፍጥረት ግን አይጠፋም፣ አንዳንድ ኮራም እያለ ይሄድ። ግን አይጠፋም፣ አንዳንድ ኮራም እያለ ይሄድ። አርባ ሁዳዴ መወደድ አክፍሎታል የግድ የሰው ሁሉን

መስቀሉን ለጥቆቹ፣ እጁን ዘረጋ ለነጮቹ መስቀሉን ለጥቆቹ። የዛሬ ዘመን ልጆች እያሉ ነገር ላይታች እኖራለሁ ብል ባገሬ ምነው ስለ በገና ከመጋቤ ስብሐት አለሙ ዋጋና ከንጉሴ ጋር ብዙ ታሪክ ተጫውተናል። ጊዜያችን እየተገባደደ ነው መሰለኝ። ተው ስማኝ ሀገሬ ይላሉ መጋቤ ስብሀት አለሙ ዋጋ። ታውሰማኝ ሀገሬ ራስ ሰማኝ አገሬ ታውሰማኝ ሀገሬ ራስ ሰማኝ አገሬ ታውሰማኝ ሀገሬ

ሰሞኑን ዋሽንግተን ዲሲ ላይ የማንዴላ ዋሽንግተን የአፍሪካ ወጣት መሪዎች ጉባኤ ተካሂዷል። ለአራት ተከታታይ ቀናት ከተካሄደው ጉባኤ ሲዘግብልን የነበረው ሱራፊል ሽፈራው ዲጄ ፋትሱ የጋበዛችሁ አነሳሽ ያላቸው ዝማሪዎች አሉ። ከዚሁ ጉባኤ ጋር እርሱ ያያያዛቸው ለሥራ አነቃቂ፣ ለውሳኔ ገፋፊ አንዱን እነሆ። ሁሉም ጥሩ ይሆናል በሚካኤል በላይነት ለረዥም ዓመታት አፍሪካን ያሰራት የሥቃይ ሰንሰለት ዛሬ በእኔናኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል። አብረን ተጉዘናል

I will now, ክቡራትና ክቡራን አድማጮች የዛሬው የእሁድ መደበኛ ዝግጅታችን በተራዘመው የምሽቱ ከአማራ ክልልና ከኦሮሚያ ክልል ባገኘናቸው ዘገባዎች ምክንያት ሙሉ በሙሉ መሄድ አልቻለም እና አሁንም ዝግጅታችን እየተጠናቀቀ ነው። አጠር አጠር ያሉ ዘገባዎችን ላሰማችሁና እንሰነባበታለን። የሶማሊያ ምርጫ ሶማሊያ ምርጫ የምታካሄድበትን ቀን በይፋ አሳውቃለች። ዛሬ የምርጫ ኮሚሽኑ ሊቀመንበር ኦማር ሞሐመድ አብዱሌ በሰጡት መግለጫ ምርጫው የሚካሄደው የፊታችን ጥቅምት ሃያ እንደሚሆን አስታውቀዋል። 275 መቀመጫ ላለው የተወካዮች ምክር ቤቱ የህግ መምሪያ ከመስከረም 14 እስከ ጥቅምት አንድ እንዲሁም ለሕግ መወሰኛው ምክር ቤት ደግሞ እስከ መስከረም 15 ምርጫው እንደሚካሄድ ሊቀመንበሩ የኮሚሽኑ ሊቀመንበር አስታውቀዋል። ከአስራ አራት ሺህ የሚበልጡ ሰዎች ናቸው ድምፅ የሚሰጡት። የአፍሪካ ብሔራዊ ምክር ቤት የህዝብን ድምፅ ይሰማል ሲሉ ፕሬዚደንት ጃከብ ዙማ አስታውቀዋል። ፕሬዚደንቱ ይህን የተናገሩት የፓርቲው በአካባቢ ምርጫዎች ከተሸነፈ ወዲህ ነው። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። የተከበራቸው አድማጮች፣ ሰሎሞን አባተነኝ ጤና ይስጥልኝ።